ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ተናግረዋል። ስደተኞቹ በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ መፈጸሙን ተናግረዋል። ገልሞ ዳዊት ተጨማሪ አለው። በኢትዮጵያ ሶማሌ ክልል እንዲሁም በድሬዳዋ የተከሰተውን አለመረጋጋት ተከትሎ በጅቡቲ የሚኖሩ የኢትዮጵያ ስደተኞች ጥቃት እየደረሰባቸው መሆኑን ተናገሩ። በተለይ ባለፉት ሶስት ቀናት የኢትዮጵያ ስደተኞች ላይ ያነጣጠረ ጥቃት በጅቡቲ ነዋሪዎች መፈጸሙን ተናግረዋል። ለደህንነቱ በመዝጋት ስሙን ያልገለጸ አንድ በጅቡቲ የሚኖር ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል። ማታ ማለት ነው እያሉ የሚደረሰው ኦሮሞ፣ አንድ አማራና ሁለት ወሎ ትላንትና ደግሞ ወደ አስራአንድ ሰዓት አካባቢ ከአሪዛ የሚባል አካባቢ ማለት ነው አንድ ማንነቱ ባልታወቀ ሰው አንድ የኦሮሞ ልጅ በስለት ተወቶ የኦሮሞ ወጣቶች ልጅ ልጆች ከኤምባሲ ድረስ ሄደዋል። ከዚህም በተጨማሪ ጅቡቲ ከተማ ውስጥ መደብር፣ እንዲሁም ሱቆች የነበሯቸው ስደተኞች ንብረታቸው መዘረፉን የኢትዮጵያዊ አክለው ይናገራል። ሁኔታው ሳይባባስ የጅቡቲ መንግስትና የኢትዮጵያ መንግስት መፍትሄ ካልሰጡ ለስደተኞች አስቸጋሪ ይሆናልም ብሏል። የአሜሪካ ድምፅ ያነጋገራቸው በጅቡቲ ያሉ የኢትዮጵያ ስደተኞች ቁጥራቸው ያልታወቁ ስደተኞች የአካል ጉዳት እንደደረሰባቸው ይናገራሉ። ጥቃቱን የፈሩ ስደተኞች ቤታቸውን ለቀው በየቦታው ተጠልለው እንዳሉ ሌላ አንድ ኢትዮጵያዊ ስደተኛ ይናገራል። ብዙ ችግር ነው ያለው። አሪባ በሚባል ቦታ ወደ አምስት ሺህ የሚሆኑ ሰዎች ተሰባስበው ነው ያሉት። እስካሁን የተሰጠን ምንም መፍትሄ የለም። የኤምባሲ ሰዎችም መጥተው ነው የሄዱት። ማታ ማታ ሰው ላይ ጉዳት እየደረሰ ነው። ይሄ ነው። እንደዚህ ሆነና ያለነው ምንም መፍትሄ የለንም ከአሪባ በተጨማሪ ሌሎች ስደተኞች ነጋሪ በመባል ቦታ ተሰባስበው እንዳሉም ታውቋል በስደተኞች ላይ እየደረሰ ያሉ ጥቃት እንዲቆም የጅቡቲ መንግስት ቢያስጠነቀቅም የመንግስት የጸጥታ አስከባሪዎች ግን አሁንም ኢትዮጵያውያን ላይ ጥቃት ሲፈጸም በቻለተኝነት እንደሚያልፉ ነው ስደተኞች የምናገሩት የስደተኞቹን ጥያቄ በጅቡቲ የኢትዮጵያ አምባሳደር ሻሚቦ ፋቲሞ አዴሞን ከትላንት ጀምሮ ልናገኛቸው ሞክረን ነበር አምባሳደር ሻሚቦ ለቃለ መጠይቅ ቀጠረው ሰጥተውን በቀጠረው ልገኙልን አልቻሉም ስደተኞቹን አሁን ያለም አቀፉ የፍልሰተኞች ድርጅት አይኦኤም ከሌሎች ግብረሰናይ ድርጅቶች ጋር ጊዜያዊ የሰብዓዊ እርዳታ እያደረገላቸው መሆኑ ታውቋል። ኢትዮጵያውያኑ ወደ አገራቸው ለመመለስ ቢጠይቁም እስካሁን ምንም መልስ እንዳልተሰጣቸው ነው የተናገሩት። ማምሻውን ግን የኢትዮጵያ መንግስት በጅቡቲ ካሉ የኢትዮጵያ ስደተኞች 3 ሺህ የሚሆኑትን ወደ ሀገር ለመመለስ እንደሆነ ገልጸዋል። መንግስት ዛሬ 200 ስደተኞች ወደ አገር እንደተመለሱ ነው ይፋ ያደረገው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲር ጅቡቲ ቅርንጫፍ አሃዝ እንደሚያሳየው በጅቡቲ ከ10000 በላይ ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።